በሶማሌ ክልል የሚገኙ አስር ከተሞች የመከላከያ ሰራዊቱን በመደገፍ ሰላማዊ ሰልፍ አካሂደዋል። በጂጂጋ ከተማ በተካሄደው ሰልፍ ላይ ተገኝተው ንግግር ያደረጉት የክልሉ ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሐመድ ህወሓት ጦርነት የከፈተው ጥቃት ስለደረሰበት ሳይሆን ሀገሪቱን የማፍረስ ህልሙን ለአርባ ዓመታት የሸረበው ሴራ ስለከሸፈበት ነው ብለዋል። የከተሞቹ ነዋሪዎች ከመከላከያ ሰራዊቱ ጎን እንደሚቆሙ አስታውቀዋል። አዲስ ቸኮል ተጨማሪ ዘገባ አለው። በሳምንቱ ማገባደጃ በሶማሌ ክልል የሚገኙ ዋና ዋና ከተሞች የመከላከያ ሰራዊቱን በመደገፍ ሰልፍ ወጥተዋል። የጅጅጋ፣ ቀብሪ ዳሃር፣ ጎዴ፣ ደግሃቡር፣ ዋርዴር፣ ሃርጌሌ፣ ፊልቱ፣ ቀብሪ በያ፣ ፊቅ ለይ እና ኤልወይኒ ከተሞች ላይ በተካሄደው የድጋፍ ሰልፍ ነዋሪዎቹ ከሀገር መከላከያ ሰራዊት ጎን መሆናቸውን የሚያሳዩ ልዩ ልዩ መፈክሮችን ይዘው ወጥተዋል። በክልሉ ዋና ከተማ ጅጅጋም በአስር ሺዎች የሚቆጠሩ የከተማዋ ነዋሪዎች ለድጋፍ ሰልፍ የወጡ ሲሆን ተጠባባቂ ርዕሰ መስተዳድሩ አቶ ሙስጠፌ መሐመድም ለድጋፍ ሰልፍ አድራጊዎቹ ንግግር አድርገዋል። አቶ ሙስጠፌ በንግግራቸው የሰሜን ኢትዮጵያን ጦርነት ጀምሯል ሲሉ የከሰሱት ህወሀት ጦርነቱን ሊጀምር የበቃው ጥቃት ስለደረሰበት ሳይሆን ሀገር የማፍረስ ውጥኑ ስላልተሳካለት ነው ብለዋል። ይህ ህዱ እሱ እንደሚያወራው ተገፍቶ ወይም ደግሞ ተበድሎ ሳይሆን ጦርነት የጀመረው ስመኝ የነበረው ይሄን ሀገር ይበትናለሁ የሚለው አጀንዳ ስላልተሳካለት ነው። አቶ ሙስጠፊ አክለውም የሶማሌ ክልል የህወሀት ልዩ ልዩ ጥቃቶች ዋነኛ ሰለባ እንደነበረ ገልጸው ክልሉም ህወሀትን ለመታገል ከመከላከያ ሰራዊት ጎን እንደሚቆም አስታውቀዋል። እኛም ይሄ ነገር እንዲሳካ የበኩላችንን ማድረግ አለብን። የሶማሌ ህዝብ እንደሚታውቁት ከማንኛውም የኢትዮጵያ ህዝብ በላይ በጁንታው የተበደለ ህዝብ ነው። መሬቱ የተዘረፈ ሴቶቹ የተደፈሩበት ጀነራሎች ሐረር ተቀምጠዋል ሀብቱም ሲመዘብሩ የቆዩ ህዝብ በመሆኑ ተመልሶ ጁንታውን የሚያስተናግድበት ጫንቃ የለውም። ህወሀት በሶማሌ ክልል የሚኖሩ ሶማሌዎችንና ና ሶማሌ ያልሆኑ ዜጎችን ለማጋጨት ጥረት እያደረገ ስለሆነ ነዋሪዎቹ ይጠንቀቁ ብለዋል። የዘር ጥላቻን እየሰበኩ ናቸው ያሏቸውን አንዳንድ የክልሉ የፖለቲካ ፓርቲዎችና የማህበረሰብ አንቂዎችንም አስጠንቅቀዋል። የሶማሌ ተወላጆችም ይሁኑ የሶማሌ ተወላጆች ያልሆናችሁ የክልላችን ነዋሪዎች ይህንን ሴራ በመረዳት በትናንሽ ችግሮች እንዳትጋጩ፣ እንዳትወናብዱ አደራ ይላለሁ። ከዚሁ ጋር በተያያዘ ሰሞኑን የዘር ጥላቻን እንደ ፖለቲካ ማራመጃ ያደረጉ አንዳንድ የክልላችን የፖለቲካ ፓርቲዎችና አክቲቪስቶች ከዚህ ከሚሰሩ ስራ እንዲቆጠቡ እያሳሰሩ ይህን ፖለቲካ አድርጎ የሚሄዱ ኃይሎችን لما كان كان አቶ ሙስጠፌ በትላንትናው ዕለት 37 ዓመት የምስረታ በዓሉን ባከበረው የወብነግ ጉባኤ ላይ ተገኝቶ ባደረጉት ንግግር የወብነግ አባላት በገፍ ይታሰሩና የሰብአዊ ጥቃት ይፈጸምባቸው የነበረበት ወቅት ቀርቶ ባለፉት ሶስት ዓመታት ለሕዝብ ጥቅም በጋራ መስራት መጀመራቸውን ገልጸዋል። የወብነግ ምክትል ሊቀመንበር አቶ አመድ ያሲንም ባለፉት 27 ዓመታት በወብነግ ደጋፊዎች የሀገር ሽማግሌዎች፣ ሴቶችና ወጣቶች ላይ በህወሀት ይደርስ ነበር ያሉትን ግፍ በቃል ለመግለጽ የሚከብድ ነበር ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ radio adichakoal kadredwa